የባህል መድረክ ጤና ይስጥልኝ አድማጮች። በዛሬው የባህል ፕሮግራም ደራሲ ማዕዛ መንግሥትን እና ሥራዎቿን በመጠኑ እናስተዋውቃቸኋለን። ደራሲ ማዕዛ በእንግሊዝኛ ልብ ወለድ መጽሐፎቿ የምትታወቅ ሲሆን በአሁኑ ወቅት በአውሮፓ የተዘዋወረች፣ በተለይ በቅርቡ ባሳተመችው መጽሐፍ ላይ ሕዝባዊ ንግግሮችን እያደረገች ነው። በቅርቡ በብራስልስ በተካሄደ አንድ የሥነ ጽሑፍ ዝግጅት ላይም ደራሲ ማዕዛን አግኝተን አነጋግረናታል። ለዝግጅቱ ገበያው ንጉሴ ነኝ። አብራችሁን ቆዩ። ማዕዛ መንግስቴ በ1966ቱ የኢትዮጵያ አብዮት ማግስት በልጅነቷ ከወላጆቿ ጋር ወደ ሀገር አሜሪካ ቅንታ እዚያው ያደገችና እየተማረች ብሎም ታዋቂ ደራሲ እስከ መሆን የደረሰች ትውልድ ኢትዮጵያዊት ናት። ማዕዛ በኒውዮርክ ሲቲ ዩኒቨርሲቲ በሥነ ጽሑፍና የልብወለድ ድርሰት አጻጻፍ ሙያ ተመርቃለች። በዚያው ኒውዮርክ ዩኒቨርሲቲም የሥነ ጽሑፍ መምህርት ወይም ሌክቸረር ስትሆን በርካታ አጫጭርና በስደትና ስደተኞች ላይ ያተኮሩ ጽሑፎችን በተለያዩ ጋዜጦች ላይ እየጻፈች አስነብባለች። በ2002 ዓ ም እንደ ኤሮፓ አቆጣጠር በ2010 መሆኑ ነው። ማዛ ቢነዝ ዘ ላየንስ ጌዝ ከአንበሳው ዳልጋ ስር ትርጉም የራሴ ነው በተሰኘው የመጀመሪያው ልብ ወለድ መጽሐፏ አድናቆትን አግኝታለች። በኢትዮጵያ የአብዮቱ የመጀመሪያ ዓመታት በነበረ አንድ የኢትዮጵያ ቤተሰብ ላይ የተመሠረተው የማዛ ልብ ወለድ መጽሐፍ በበርካታ ሐያስያንና ጋዜጦች ተደንቋል። ዘጋርዲያን የተባለው ጋዜጣ ከአስር በጣም ጥሩ መጽሐፍት ዝርዝር ውስጥ አስገብቶት የነበር ሲሆን በበርካታ የልቦወለድ መጽሐፍት ውድድርም ለሽልማት ታጭቶ ነበር። ማዛ በቅርቡ ደግሞ ዘ ሻዶው ኪንግ መሳዊ ንጉሥ የተሰኘ ዳጎስ ያለ መጽሐፍ ጽፋ ለንባብ አብቅታለች። ሁለተኛው የማዛ መጽሐፍ ዘ ሻዶው ኪንግ ፋሽስት ኢጣሊያ በ1928 ዓ ም ባካሄደችው ወረራ ላይ የተመሠረተ ልቦወለድ መጽሐፍ ሲሆን ይሄኛው መጽሐፏም በበርካታ ሀያስያንና ደራሲያን አድናቆ ተችሎታል። ኒውዮርክ ታይምስ የተባለው ጋዜጣ የሚገርም መጽሐፍ በማለት ሲያደንቀው፣ ዘጋርዳያንም እንደዚሁ በማድነቅ ሰፊ ሽፋን ሰጥቶታል። ማዛ ባለፈው ሳምንት ብራስልስ ላይ በተከበረው የአስመራ አዲስ የሥነ ጽሑፍ በዓል ላይ ተጋባዥ እንግዳ ሆና በተገኘችበት ወቅት ነበር ለዚህ ፕሮግራም ዝግጅት ቃለ መጠይቅ እንድትሰጠን የጠየቅናት። እሷም የተስማማች መሆኗን ገልጻ ቃለ ምልልሱ ግን በእንግሊዝኛ ይሁንልኝ አለች፣ የአማርኛ ቋንቋ ችሎታዋ ለቃለ መጠይቅ የሚያበቃ ስለመሆኑ በመጠራጠር በዚሁ ተስማምተን ወደ ቃል መጠይቁ ስንገባ ማእዛን በመጀመሪያ እንዴት ወደ ስነ ጽሁፉ አለም ገባሽ ነበር ያልኳት መንግስት ነኝ I didn't know much about literature when I was living in Addis Ababa. Um, also, when I was in the United States, I didn't know any writers. I didn't think about becoming a writer. I just liked to read. ብቻ ግን ማንበብ እወዳለሁ። በተለይ ስለ ኢትዮጵያ ብዙ አነባለሁ፣ ምክንያቱም የኢትዮጵያውን የልጅነት ጊዜን ስለሚያስታውሰኝና አገሬን መርሳት ስላልፈለግኩ ስለምናፍቅም ይመስለኛል። የኢትዮጵያን ታሪክ ብዙ እያነበብኩ ሲሄድ ታሪኩን የመጻፍ ስሜት እያደረብኝ ሄደ። እናም ባነበብኩትና በልጅነት ውስታ ተመስርቼ መጽሐፍ ጀመርኩ። እንደዚህ ነው የመጀመሪያው መጽሐፍ እየተጻፈው ቤዝድ ኦን ማይ ሪዲንግስ ቤዝድ ኦን ማይ at the beginning of the revolution. And that's how my first book was, was written, from the research and the memory. መጽሐፎች ሽ ልብ ወለድ ቢሆኑም በኢትዮጵያ ታሪክና ፖለቲካ ላይ የተመሠረቱ ናቸው ለምንድን ነው ፖለቲካ ተወጃለሽ በፖለቲካው አይደለም ስሜት ያደረብኝ ፖለቲካ የሰዎችን ሕይወት እንዴት እንደሚለውጥ በቤተሰብ ውስጥ እንዴት ልዩነት እንደሚፈጥር፣ በሰዎች መካከል ያለውን ግንኙነት እንዴት እንደሚለውጠው፣ በአባትና በልጅ በባልና ሚስት በእህትና ወንድም አገር ሲለወጥ ቤተሰብም እንዴት እንደሚለወጥ፣ ይህን ማሳየት ነው ፍላጎቴ። እናም የመጀመሪያው መጽሐፌ የአንድ ቤተሰብ አባላት በፖለቲካ ልዩነት መካከል እንዴት እንደኖሩ የሚያሳይ ነው። የተለየ የፖለቲካ አመለካከት ካለው የቤተሰብህ አባል ጋር በጋራ እንዴት ትበላለህ ትጠጣለህ እንደ ቤተሰብም ትፋቅራለህ ይህን ማሳየት ነው የፈለግኩት። አዲሱ መጽሐፍሽ ዘሻዶው ኪንግ በጣሊያንና 1928ቱ የኢትዮጵያ ወራሪ ጦር ላይ ተመርኩዞ በተለይ የሴት አርበኞቹን ተጋድሎ የሚተርክ ታሪካዊ ልብ ወለድ ሲሆን ይህም ከፍተኛ ተቀባይነትን አግኝቷል። እስኪ ስለ ይዘቱ ትንሽ አውሬልን። የሴት አርበኞች፣ አይ ወዝ ኦልዌይዝ ኢንትረስትድ ኢን ዚስ ሂስትሪ ኦፍ ዲ ኢታሊያንስ ኢን ኢትዮጵያ ኤንድ ኢትዮጵያን ቪክቶሪ ኦቨር ዲ ኢታሊያንስ። ስለ ሴት አርበኞች ነው። በኢትዮጵያ የጣሊያኖች ታሪክና ኢትዮጵያውያን በጣሊያኖች ላይ ስላስመዘገቡት የድል ታሪክ ለማወቅ ከፍተኛ ፍላጎት ነበረኝ። ለማወቅ በማደርገው ጥረትና ምርምርም የሴት አርበኞችን ታሪክና ተጋድሎ ማወቅ ጀመርኩ። መቼም እንደ ልብ ወለድ ጸሐፊ አለማወቅን የመሰለ ለመጻፍ የሚያነሳሳ ነገር የለም። ምክንያቱም ሳታውቅ ስትቀር ትመራመራለህ፣ ትማራለህ፣ ከዚያ መጻፍ ትጀምራለህና ነው። እኔም በኢትዮጵያ ታሪክ ምርምሬና ጥናቴ ስለ ኢትዮጵያ ሴቶች ብዙ ተማርኩ። በዚሁ ላይ ተመርኩዤ መጽሐፊን እየጻፍኩ እያለሁ በራሴ ቤተሰብ ውስጥ የሴት ቅድማያቴ ጠመንጃ አንግበውና ታጥቀው ጣሊያንን የተዋጉና በአርበኝነትም የታገሉ እንደነበር አወቅኩ። ይህ ደግሞ ለታሪኩ ይበልጥ ቅርብ አደረገኝ በማለት በፋሺስት ጣሊያን የኢትዮጵያ ወረራ ወቅት የሴት አርበኞችን ትግል አጉልቶ የሚያሳየውን ዘሻዶ ኪንግ ልብ ወለድ መጽሐፏን ለመጻፍ የተነሳሳችበትን ምክንያት ገልጻለች። ማዕዛ በመጽሐፏ ውስጥ በሰየመቻቸው የተለያዩ ገጸ ባህሪያት አማካይነት በጦርነቱ ዋዜማ በኢትዮጵያውያን በኩል የነበረውን የትጥቅና የስነ ልቦና ዝግጅት፣ በጣሊያኖች በኩል የነበረውን እብሪትና ትምክት፣ በኋላም በአርበኝነት ጊዜ የኢትዮጵያውያኑን ተጋድሎና መሥዋዕትነት በጥልቀት ታሳያለች። በጦርነቱ ወቅት በተለይም የውጭ ወራሪ ሲመጣ ኢትዮጵያውያን ሁሉ ሴት፣ ወንድ፣ ድሃ፣ ሀብታም፣ ባላባት፣ ጭሰኛ ሳይሉ በአንድነት የሚሰለፉበትን አውድ ታስቃኛለች። በተለይ ሴቶች ተሳትፎና ተጋድሎ በሴትነታቸው ከሚያጋጥማቸው ፈተና ጋር ድርብ ድርብርብ እንደነበረ መዓዛ በዚህ በታሪክ ምርምር ላይ በተመሠረተው የልብ ወለድ መጽሐፏ አሳይታለች። ሴቶች በትግሉ ጊዜ ሁለት ጦርነቶችን መዋጋት ነበረባቸው ስትል ምን ማለቷ እንደሆነ ስታብራራም እንዲህ ትላለች። We know it happens. We know, we know what happens to women and girls if they are from the poorest families, the poorest communities. We know what happens to them if they are house girls, if they work in a house. I am not going to be able to do this. I am not going to be able to do this. I am not going to be able to do this. I am not going to be able to do this. በመጽሐፌ በኢትዮጵያ ማህበረሰብ ዘንድ የሴቶችን ሚናና ተሳትፎ ለማሳየት ነው የሞከርኩት ከሁሉም በላይ ደግሞ በአንድ በኩል ጣሊያንን እየተዋጉ ራሳቸውንም ከሌላ አይነት የጾታ ጥቃት ለመከላከል የሚያደርጉት ጦርነት ልቤን ይነካው ነበር በማለት መጽሐፉ ስለ እነዚሁ አገራቸውንና ራሳቸውን ለመከላከል በሁለት ግንባር ይዋጉ ስለነበሩ የኢትዮጵያ የሴት አርበኞች ታሪክ የሚያወሳ እንደሆነ ገልጻለች። The women who were fighting one war against the Italians, but they're fighting another war for their own bodies. And that's also what the book is about. It's, it's okay to, to be confused in the beginning, it's okay to try different things. Um, And when you find something that you like, do it well. Work hard at it. ወጣቶች ሆነን በመጀመሪያ ግራ ብንጋባ ምንም አይደል፣ ሁሉንም ነገር መሞከሩም አይከፋም። ግን የምትፈልጉትንና ደስ የሚላችሁን ስታገኙ በደንብ ያዙት፣ ጠንክራችሁም ስሩ። እኔ መጀመሪያ ጸሐፊ ለመሆን ሳስብ ብዙ ሰዎች ይቅርብሽ ብለው ነበር። እኔ ግን ተሰጥ እንደሆነ አውቅ ነበርና ቀጠልኩበት። ስለዚህ ለወጣቶች መንገድ የምፈልገው ሰዎች ተስፋ ሊያስቆርጧችሁ ቢሞክሩ እንኳ ስሜቱና ዝንባሌው ካላችሁ ጠንክራችሁ መስራታችሁን ቀጥሉ የሚለውን ነው። And if, um, if people discourage you, I would tell the young people, just work hard, make it work for you. Take a risk, but work hard. እኛም በዚሁ የዛሬውን ዝግጅት ያበቃል። መልካም ጊዜ። ገበያው ንጉሴ ለዲደብሊው ብራስልስ።